ዛሬ በመላው ዓለም ለመጽነስ ከሚችሉ ሴቶች መካከል 800 ሚሊዮን የሚሆኑት ላልተፈለገ እርግዝና እንደሚጋለጡ የተባበሩት መንግስታት ድርጅት አስታውቋል። ከእነዚህ መካከል ግማሽ የሚሆኑ ጽንሳቸውን ለማቋረጥ እንደሚዳረጉ የመንግስታቱ ድርጅት የሥነ ህዝብ ቢሮ ዩኤንኤፍፒኤ ባወጣው የዓለም የህዝብ ሁኔታ ግምገማ ገልጧል። ዝርዝሩን መለስካቸዋማ ከአዲስ አበባ አድርሶናል። በተባበሩት መንግስታት የስነ ህዝብ ፈንድ ዛሬ ይፋ ያደረገው በአፍሪካ አህጉር ላይ ያተኮረው ዘገባ ያነጣጠረው በቤተሰብ ምጣኔ ላይ ነው። የዓመታዊ ዘገባውን መጠሪያ ያደረገውም በእንግሊዝኛ ባይ ቾይስ ኖት ባይ ቻንስ ፋሚሊ ፕላኒንግ ሂውማን ራይትስ አንድ ዴቨሎፕመንት ይላል። በአማርኛ ብንተረጉመው በምርጫ እንጂ በነሲብ አይሁን የቤተሰብ ምጣኔ የሰው ልጅ መብቶችና ልማት የሚል ይሆናል። ዘገባው በዚህ ረገድ አፍሪካ ያጋጠማትን ተግዳሮትና በአጭር ጊዜም ያስመዘገበችውን ስኬት ሊያመለክት ሞክሯል። ተግዳሮቶች ናቸው ብሎ ከደረደራቸው መካከል በዓለም ከእርግዝና ጋር ተያይዞ ከሚደርሰው የሞት አደጋ 55 በመቶ የሚሆነው በአፍሪካ አህጉር የሚደርስ ነው። በአፍሪካ አህጉር በአማካይ ከአንድ ሺህ በወሊድ ላይ ከሚገኙ እናቶች መካከል አምስቱ ይሞታሉ። በመንግስታቱ ድርጅት የስነ ህዝብ ፈንድ ዲሬክተር ቡንሚ ማኪንዋ እንዳብራሩት ለዚህ ከባድ ችግር መንስኤ ከሚሆኑት ምናልባት ዋነኛው የሴቶች ምርጫ መጥበብ ወይንም ማጣት ሊሆን ይችላል። የቤተሰባቸውን ቁጥር፣ የሚወልዷቸውን ሕፃናት ቁጥር ለመወሰንም መብት ማጣት ነው። ሴቶች እነዚህ መብቶች ቢኖራቸው ግን የታቀደ እርግዝና ይኖራቸዋል። የቤተሰብ ቁጥርን መወጠን ወይም ማቀድ ትችላላችሁ። ማናቸውንም የማድረግ መብት አላችሁ። ይህ መብት እንደ ሕጉ የሁላችሁ ነው። ማለትም በተለይ በጤና የመኖር መብት ለሁላችንም መሰረታዊ መብት ነው። ማንም ከጤና አገልግሎት ጋር እንክብካቤ ሊያገኝ ይገባዋል። ይህ ካላችሁ መልካም ቤተሰብ ካላችሁ የታቀደ እርግዝና ብለን የምንጠራው መብት አላችሁ ማለት ነው። ማኪኖ ጨምረው እንዳብራሩት በዓለም ላይ ያልተፈለገው እርግዝና ቁጥር እጅግ ከፍ ያለ ነው። በዚህም ምክንያት በሴቶች ላይ የሚደርሰው ጉዳት በጣም ከባድ ነው። በዓለም ላይ ሊወልዱ የሚችሉ ሴቶች ቁጥር ወደ 2.3 ቢሊዮን እንደሚጠጋ ይገመታል። ከእነዚህ ሴቶች መካከል የስምንት መቶ ሚሊዮን ሴቶች እርግዝና ያልተፈለገ እርግዝና ነው። ማለትም በዚያን ወቅት እነዚህ ሴቶች ማርገዝ አይፈልጉም ነበር። የእነዚህ ግማሽ የሚሆኑት እርጉዝ ሴቶች ማለትም አራት መቶ ሚሊዮን የሚሆኑት ወደ ማስወረድ ይሄዳሉ። በአፍሪካ በአብዛኛው የማስወረዱ ሥራ የሚፈጸሙ ደግሞ ሕገ ወጥ በሆነ መንገድ ነው። በዚህ ምክንያት ብዙ ሴቶች ሕይወታቸውን ያጣሉ ወይንም የዕድሜ ልክ መተኛ ይሆናሉ። በተባበሩት መንግስታት የሥነ ሕዝብ ፈንድ ቢሮ በኢትዮጵያ የሚያቀርበውን ዘገባ በነገው ዕለት ለማቅረብ እንሞክራለን። መለስካቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።